ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 22 2015 ዓ.ም ምሽት ዝግጅታችን ጀመረ።

መንግስታት ድርጅት ይቅርታ፣ የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች ኮሚሽን የስራ ጊዜ መራዘሙን እንደሚደግፍ ህወሀት አስታወቀ። የዘንድሮ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና በዩኒቨርስቲዎች እንዲሰጥ በማድረግ ኩረጃንና የፈተና ስርቆትን የመከላከል ጥረት ቢቀጥልም በአንዳንድ ዩኒቨርስቲዎች ግን መስተጓጎሉን ቀጥሏል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ እንደ

የምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በማስተናገድ አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ነበር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም

እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን አሁን ቀዳሚ ወደሚሆነው የምሽቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ።

ምርጫ ቦርድ የደቡብ ኢትዮጵያ ህዝበ ውሳኔ በመጪው ጥር 29 2015 እንደሚያካሄድ ትላንት ማምሻው ላይ ባጠናቀቀው ከፖለቲካ ፓርቲዎች ጋር የተካሄደ ምክክር አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በደቡብ ክልል በሚገኙ ስድስት ዞኖችና አምስት ልዩ ወረዳዎች

ጥር 29/2015 ዓ.ም የህዝበ ውሳኔ እንደሚያካሄድ አስታውቀዋል። ቁጥሩ ከ3 ሚሊዮን በላይ የሚገመት መራጭ ድምጹን ለመስጠት ይመዘገባል የሚል ግምት እንዳለው ያስታወቀው የምርጫ ቦርድ ለህዝበ ውሳኔው ማስፈጸሚያ የሚውል ከግማሽ ቢሊየን ብር በላይ እንደሚጠይቅ

አመልክተዋል። ቦርዱ የህዝበ ውሳኔ እቅዱን ለባለ ድርሻ አካላት ባስተዋወቀበት በዚህ መድረክ የተሳተፉ ተቃዋሚ የፖለቲካ ፓርቲዎችም በምርጫ አስፈጻሚዎች ገለልተኝነት፣ በጸጥታ ሁኔታና በህዝበ ውሳኔው ዴሞክራሲያዊነት ዙሪያ የተለያዩ ጥያቄዎችን አንስተዋል። አድማጮች፣ ጉዳዩን አስመልክቶ የተጠናከረው ዝርዝር ዘገባ ዘግየት ብሎ ይቀርባል። ተመድ 129 ኢትዮጵያውያን ስደተኞችን ከየመን ወደ አገራቸው መለሰ።

የተባበሩት መንግስታት በጦርነት ውስጥ ባለችው የመን መውጫ ያጡ 129 ስደተኞችን ወደ አገራቸው ኢትዮጵያ መመለሱን አስታወቀ። ድርጅቱ በአማጽያን ቁጥጥር ስር ካለችው የየመን ዋና ከተማ ሰንአ ስደተኞቹን ለመመለስ የመጀመሪያውን በረራ ያካሄደው ትናንት ማክሰኞ መሆኑን ገልጸዋል። የተባበሩት መንግስታት የፍልሰተኞች ድርጅት በዚህ ዓመት ከ1800 በላይ ፈቃደኛ የሆኑ ስደተኞችን ከየመን ወደ አገራቸው መመለሱን አስታውቋል።

አብዛኞቹ ከአፍሪካ ቀንድ የተሰደዱ መሆናቸውንም ዓለም አቀፉ ድርጅት አመልክተዋል። የየመኑ አውዳሚ ጦርነት የተጀመረው እንደ ኤሮፓ አቆጣጠር በ2014 በኢራን በሚደገፉ የውቲ አማጽያን ሰንአን ከተቆጣጠሩ በኋላ መሆኑ ተነግረዋል። ከዓመት በኋላም በሳውዲ አረቢያ የሚመራው ጥምር ጦር ዓለም አቀፍ እውቅና ያለው መንግስት በስፍራው ለመመለስ በሚል ጣልቃ መግባት መጀመሩን የአሶሺየትድ ፕሬስ ዘገባ አመልክተዋል።

አሁንም የመን ውስጥ መውጫ አጥተው ያሉ ወደ 43800 የሚደርሱ አብዛኞቹ ከምስራቅ አፍሪካ የሆኑ ስደተኞች አሉ ተብሎ እንደሚገመት ተገልጸዋል። የጣሊያን ፖሊስ ከአውሮፓ ህብረት ፖሊስ ከብሪታንያና ኔዘርላንድ ፖሊሶችና ከዓለም አቀፍ ወንጀል ፍርድ ቤት ጋር በመተባበር በህገወጥ የሰዎች ዝውውር ተፈላጊ የነበረውን ኤርትራዊ ገብረ መድህን ተመስገን ገብሩን ትናንት ማክሰኞ አዲስ አበባ ላይ መያዙን አስታውቋል።

የሰላሳ አምስት ዓመቱ ገብረ መድህን የተያዘው በአዲስ አበባ አውሮፕላን ማረፊያ በአውስትራሊያ ፓስፖርት ወደ አውስትራሊያ አደሌድ ከተማ በሚጓዝ አውሮፕላን ተሳፍሮ ሊሄድ ሲሞክር መሆኑም ተገልጸዋል። ገብረ መድን የታሰረው ኢትዮጵያውያን፣ ኤርትራውያንና ሱዳናውያን ስደተኞችን በሊቢያ በኩል ወደ ጣሊያን፣ ብሪታንያ፣ ዴንማርክ፣ ጀርመን፣ ቤልጅየምና ኔዘርላንድስ በሕገ ወጥ መንገድ በማስተላለፍ ወንጀል መሆኑን የጣሊያን ፖሊስ ተናግረዋል።

ሶማሊያ የተጣለባት የጦር መሳሪያ ማዕቀብ እንዲነሳላት ለምታደርገው ጥረት ድጋፍ በማሰባሰብ ላይ ስትሆን ኢትዮጵያ ኡጋንዳን በመከተል ድጋፏን ገልጻለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶማሊያ ላይ የተጣለውን ከፊል የመሳሪያ ማዕቀብ ለማራዘም በመጪው ህዳር ወር ድምፅ ይሰጣል ተብሎ ይጠበቃል። ሶማሊያ ግን እስላማዊ አክራሪዎችን በተሻለ ለመዋጋት ትችል ዘንድ ማዕቀቡ መነሳት አለበት ባይነች። ኢትዮጵያ ማዕቀቡ እንዲነሳ ድጋፍ የሰጠችው ባለፈው ሐምሌ፣ እስላማዊ አክራሪዎች ድንበሯን አልፈው ገብተው

ጥቃት መሰንዘራቸውን ተከትሎ ሶማሊያና ዓለም አቀፍ አጋሮቿ በአልሻባብ ላይ ከፍተኛ ጥቃት በማድረስ ላይ በሚገኙበት ወቅት ነው። አድማጮች የዚህ ዝርዝር በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። እንደ አውሮፓ አቆጣጠር ከጥር 1 2023 ጀምሮ ለሶስት ዓመታት በተባበሩት መንግስታት የሰብዓዊ መብት ምክር ቤት እንዲያገለግሉ ከተመረጡ 14 አገሮች መካከል ደቡብ አፍሪካ፣ አልጄሪያና ሞሮኮ እንደሚገኙበት ተገለጸ።

47 አባላት ያሉት የመንግስታቱ ድርጅት የሰብዓዊ መብት ምክር ቤት የሰብዓዊ መብት ጥሰቶችን የሚመረምር ሲሆን የሚያሳልፋቸው ውሳኔዎች የሕግ አሳሪነት የላቸውም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው።

የዓለም ቀይ መስቀልና የተባበሩት መንግስታት ድርጅት በቅርቡ በካሊፎርኒያ ሳክራሜንቶ እንዲሁም ሶማሊያና ሺሽዋን ቻይና ያደረሰውን የመሰለ ብዙ ህይወት ሊቀጥፍ የሚችል አደገኛ ሙቀት ለመከላከል የተሻለ ዝግጅት ማድረግ እንደሚገባ አሳሰቡ። በመንግስታትና በህዝብ ብዙ መሰራት እንዳለበት ያሳሰቡት የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ ኦቻ የዓለም አቀፍ ቀይ መስቀል ፌዴሬሽንና የቀይ ጨረቃ ማህበራት ትናንት ባወጡት የመጀመሪያው የጋራ ሪፖርታቸው ነው። ድርጅቶቹ በሪፖርታቸው

በአደገኛ የግለት ማዕበሎች እስከዛሬ የደረሱ ውድመቶችን የዘረዘሩ ሲሆን ወደፊት የሚያስከትለውን ጥፋት ለመቀነስም ከወዲሁ መዘጋጀት የሚቻልበትን መንገድ አመላክተዋል። ለወደፊቱ ከባድ ሙቀት መዘጋጀት ኤክስትሪም ሂት ፕሪፓሪንግ ፎር ዘ ሂት ወቭስ ኦፍ ዘ ፊቸር በሚል ርዕስ የወጣው ሪፖርት እንደ ኤሮፓ አቆጣጠር ከ2010 እስከ 2019 ድረስ በዓለም ከ70 ሺህ በላይ ለሚሆኑ ሰዎች ሞት ምክንያት የሆኑ 38 ከባባድ የሙቀት ወቅቶች መከሰታቸውን አመልክተዋል።

በአውሮፓ፣ ሰሜን አሜሪካና በሌሎች አገሮች የሚኖሩ በአስር ሺዎች የሚቆጠሩ ኢራናውያን በተለያዩ የኢራን ከተሞች አራተኛ ሳምንቱን ያስቆጠረውን የፀረ መንግስት ተቃውሞ በመደገፍ ወደ ጎዳናዎች መውጣታቸው ተነገረ። አብዛኞቹ የሰሞኑ ተቃውሞ የአገራቸውን ዕጣ ፈንታ ሊቀይር ይችላል የሚል እምነት እንዳላቸውም የአሶሴትድ ዘገባ አመልክተዋል።

እንደ አውሮፓ አቆጣጠር ከ1979 የኢራን እስላማዊ አብዮት በኋላ ከ1980ዎቹ ጀምሮ የተሰደዱትና በምዕራባውያን አገሮች ዋና ከተሞች ተወልደው ያደጉት ብዙዎቹ የትውልድ ኢራን ማኅበረሰብ አባላት

በፖሊስ ቁጥጥር ስር እያለች ሕይወቷ ባለፈው የ22 ዓመቷ ሴት ሞት ምክንያት በአገር ውስጥ የተቀሰቀሰውን ተቃውሞ በሕዝቡ ዘንድ እስከ ዛሬ ታይቶ የማይታወቅ የዓላማ አንድነት መፍጠሩን ይናገራሉ። ኑሯቸውና ስራቸው ለንደን የሆነው የ52 ዓመቷ ታህሪር ዳኔሽ ይህ አጋጣሚ በብዙ መልኩ ኢራንን ሊለውጥ እንደሚችል አድርጌ እመለከተዋለሁ። ሁልጊዜም የሚከፋፍሉን የፖለቲካ ስህተቶችን ነበሩ። አሁን ግን ሰዎች እኔ ከሴቶች ጎን ነኝ እያሉ ነው ሲሉ ለአሶሺየትድ ፕሬስ ተናግረዋል።

ዳኔሽ አያይዘውም ይህ በጣም አስደናቂ ነው፣ በጣም በፍጥነት ነው በኢራናውያን መካከል ጓድነቱ የታየው በጣም ያስገርማል ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ጥቅምት 2 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ኢትዮጵያ አሜሪካን ኮሚኒቲስ ኢን አሜሪካ

አሜሪካ ውስጥ ካሉ ኢትዮጵያውያን አሜሪካውያን መካከል ከስምንት አንዱ የሚኖሩት እዚህ ነው፣ አሌክሳንድሪያና አርሊንግተን ውስጥ። በእርግጥ በአሌክሳንድሪያ ውስጥ ከሚገኙ ስደተኞች መካከል ሀያ ከመቶ የሚሆኑት የተወለዱት በኢትዮጵያ ነው። ምናልባትም ልታውቁት ትችላላችሁ፣ በትምህርት ቤቶች ያሉ ተማሪዎቻችን ወደ ሀምሳ የሚጠጉ የተለያዩ ቋንቋዎች ይናገራሉ።

የሰማችኋቸው ባለፈው እሁድ እዚህ ዩናይትድ ስቴትስ በሚገኘው የቨርጂኒያ ግዛት በተካሄደው የኢትዮጵያ ፌስቲቫል ላይ የተገኙት የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አባል ዳን ባየር የተናገሩትን ነበር። ይህንን ሙሉ ዝግጅቱን ወደ በኋላ ላይ እንመለስበታለን። ታግተው አስለቅቀናል ከፍለናን በድርድር አዋጡ እየተባለ የምናዋጣበት ሂደት አለ። አሁን በየቦታው ከዛ ውጭ ሰሞኑን

አፋር ክልል ልፎ ና ቀጥታ ገዋኔ መሀል ላይ በጥይት አሁን ደግሞ የሰማችኋቸው ድንበር ተሻጋሪ የጭነት መኪና አሽከርካሪ የሆኑትን አቶ ሰጡን ነው። በረጅም ርቀት አሽከርካሪዎች ላይ የሚደርሰውን ተደጋጋሚ ጥቃት የሚዳስስ ሰፋ ያለ ዘገባ በምሽቱ የሁለተኛ ክፍል መሰናዷችን

ተካቷል። እነዚህንና ሌሎችን ይዘን እንቀጥላለን። ፕሮግራማችንን ድጋሚ ለማስታወስ ከሬዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው የዕለቱ አብይ ዘረገባ እንለፍ።

የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች ኮሚሽን የስራ ጊዜ መራዘሙን እንደሚደግፍ ህወሀት ገለጸ። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት መስከረም 27 2022 ዓም ባደረገው ስብሰባ የኮሚሽኑን የስራ ጊዜ በአንድ ዓመት ማራዘሙ ይታወሳል። ህወሀት ዛሬ ባወጣው መግለጫ ውሳኔውን እንደሚደግፍና ከኮሚሽኑ ጋር እንደሚተባበርም ገልጿል። የኢትዮጵያ መንግስት በበኩሉ ፖለቲካዊ ዓላማ ያነገበ ሲል የገለጸውን

የኮሚሽኑን ስራ እድሜ ማራዘም መቃወሙን ይታወቃል። ይህ በእንዲህ እንዳለ አውስትራሊያ፣ ዴንማርክ፣ ጀርመን፣ ኔዘርላንድስ፣ ብሪታንያና ዩናይትድ ስቴትስ በጋራ ባወጡት መግለጫ የሰሜን ኢትዮጵያ ግጭትና የሰብአዊ ቀውስ መባባስ በእጅጉ አሳስቦናል ብለዋል። የኤርትራ ከሰሜን ኢትዮጵያ እንድትወጣ ሲሉም

ጠይቀዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው በትዊተር ገጻቸው ባሰፈሩት ጽሁፍ የአንዳንድ ኃይሎች የተዛቡ ትርክቶች በጣም አስደንጋጭ ናቸው ብለዋል። የኢትዮጵያ መንግስትና ህወሀት ለዚህ የስድስቱ አገሮች የጋራ መግለጫ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የሰጡት ምላሽ የለም። ኬኔዲ አባተ ዝርዝር አለው።

የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የአንድ ዓመት ጊዜ በመስጠት በታኅሣሥ 2014 ዓ ም ላቋቋመው የባለሙያዎች ኮሚሽን ባለፈው አርብ የስራ ጊዜው ለአንድ ጊዜ እንዲራዘም መፍቀዱ ይታወሳል። ህወሀት ዛሬ ባወጣው መግለጫ የዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን የስራ ጊዜ በአንድ ዓመት መራዘሙን በደስታ እቀበላለሁ ብሏል። ኮሚሽኑ ለሚያከናውነው የምርመራ ስራ ድጋፍ ለማድረግ ያለኝ

تكورت أن ينتيك أتلالي على وهوهات

የኮሚሽኑ አባላት ወደ ትግራይ ክልል እንዳይጓዙ በማድረግ የምርመራ ስራቸውን አደናቅፈዋል፣ ሲልም የኢትዮጵያ መንግስትን ከሷል። አክሎም ወንጀል በተፈጸመባቸው አካባቢዎች መድረስ ሳይቻል ተአማኒ ምርመራ ማድረግ አይቻልም ነው ያለው። በመሆኑም ኮሚሽኑ ስራውን ያለምንም እንቅፋት ማከናወን ይችል ዘንድ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ሊያሳድር ይገባል ሲል አመልክቷል። ሶስት አባላት ያሉትን የመንግስታቱ ድርጅት የሰብአዊ መብት ባለሙያዎች ኮሚሽን የፖለቲካ ዓላማ ያነገበ ሲል የሚገል

ው የኢትዮጵያ መንግስት በበኩሉ የኮሚሽኑን የስራ ጊዜ መራዘም መቃወሙ ይታወቃል። የአውሮፓ ህብረት የኮሚሽኑ የስራ ጊዜ እንዲራዘም ጥያቄ ካቀረበበት ጊዜ አንስቶ ተቃውሞውን ያሰማው በጄኔቫ የኢትዮጵያ ቋሚ ተወካይ የአውሮፓ ህብረት ያቀረበውን ጥያቄ ኢትዮጵያ እንደማትቀበል ገልጾ የሰብአዊ መብቶች ምክር ቤት አባላት ይህንን የፖለቲካ እንቅስቃሴ በመቃወም ድምፅ እንዲሰጡ እንጠይቃለን ሲል በትዊተር ገጹ ማመልከቱ የሚታወስ ነው። ይሁን እንጂ ምክር ቤቱ አርብ መስከረም

2017 2015 ዓ.ም ባደረገው 51ኛ ስብሰባው የባለሙያዎች ኮሚሽኑ የስራ ጊዜ እንዲራዘም በአውሮፓ ህብረት የቀረበለትን ጥያቄ በጠባብ የድምፅ ብልጫ አጽድቋል። የኮሚሽኑ የስራ ጊዜ እንዲራዘም የቀረበውን ጥያቄ 21 አገሮች ሲደግፉ ከሌሎች ስድስት አገሮች ጋር ድምፅ ከመስጠት ከታቀበችው ማላዊ በስተቀር ሁሉንም የአፍሪካ ሀገራት ጨምሮ 19 የምክር ቤቱ አባላት ተቃውመውታል። ውጤቱን ተከትሎ የጄኔቫው የኢትዮጵያ ቋሚ ተወካይ ባወጣው መግለጫ የኮሚሽኑ

መሆኑን እድሜ መራዘም የተቃወሙና ድምፅ ታቅቦ ያደረጉ አገሮችን አመስግኗል። አገሮቹ በሰጡት ድምፅ ጣልቃ ገብነትን፣ አለመረጋጋትን፣ እንዲሁም የኢትዮጵያን ሉዓላዊነትና የግዛት አንድነት የማደፍረስ ጥረት ተቃውመዋል በሚል ገልጿቸዋል። አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች የተባሉ የሰብአዊ መብት ተሟጋች ድርጅቶች

የባለሙያዎች ኮሚሽኑ የስራ ጊዜ መራዘሙን እንደሚደግፉ በወቅቱ አስታውቀዋል። ዩናይትድ ስቴትስም ውሳኔውን የደገፈች ሲሆን የአገሪቱ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በሰጡት መግለጫ

ዋሽንግተን የኮሚሽኑን የስልጣን ጊዜ መራዘም ትቀበላለች ካሉ በኋላ የኢትዮጵያ መንግስትና በዚህ ግጭት ውስጥ የሚሳተፉ ሁሉም አካላት ሁሉን አቀፍና ግልጽ የሆነ የፍትህ ሂደት ለማድረግ ቁርጠኛ መሆን አለባቸው። ማንኛውም የችግር መፍትሄ ተጠያቂነትን የሚያካትት መሆን አለበት ሲሉ አክለዋል። በሌላ በኩል የኮሚሽኑን የስራ ጊዜ መራዘም አስመልክቶ የተቃውሞ አስተያየት የሰነዘሩት የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን በበኩላ

ናቸው ምክንያታውያን ወዳጆች ያሏቸውን ውሳኔውን የተቃወሙ አገሮች አመስግነዋል። ይህ በእንዲህ እንዳለ አውስትራሊያ፣ ዴንማርክ፣ ጀርመን፣ ኔዘርላንድስ፣ ብሪታንያ እና ዩናይትድ ስቴትስ በጋራ ባወጡት መግለጫ የሰሜን ኢትዮጵያው ግጭትና የሰብአዊ ቀውስ መባባስ በእጅጉ አሳስቦናል ብለዋል። የኢትዮጵያ መንግስትና ህወሀት ወታደራዊ ጥቃቶችን በአስቸኳይ እንዲያቆሙ፣ የግጭት ማቆም ስምምነት እንዲያደርጉ፣ ያልተገደበና ቀጣይነት ያለው ሰብአዊ አገልግሎት እንዲደርስ፣ እንዲሁም በአፍሪካ ህብረት መሪ

ድህነት የሰላም ውይይት እንዲጀምሩ እንጠይቃለን ሲሉም አክለዋል። በሰሜን ኢትዮጵያ እየተባባሰ የመጣውን የኤርትራ ወታደራዊ ኃይሎች ተሳትፎም እናወግዛለን ያሉት ሀገራቱ የኤርትራ ኃይሎች ወታደራዊ እንቅስቃሴያቸውን አቁመው ከሰሜን ኢትዮጵያ እንዲወጡ እንጠይቃለን ብለዋል። ሁሉም የውጭ ተዋናዮች ይህንን ግጭት የሚያባብሱ ድርጊቶችን ማቆም አለባቸው ሲሉም አሳስበዋል። ኤርትራ በተደጋጋሚ የሚቀርብባትን መሰል ክሶች ስታጣጥል መቆየቷ ይታወሳል። በኤርትራ ላይ

ሶችን ያቀረበችውን ዩናይትድ ስቴትስን ጨምሮ ስድስት ሀገሮች ዛሬ ያወጡትን የጋራ መግለጫ ተከትሎ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሁፍ የአንዳንድ ኃይሎች የተዛቡ ትርክቶች በጣም አስደንጋጭ ናቸው ብለዋል። በአንዳንድ ቀጣናዎች ላይ በዓለም አቀፍ ሰላምና ደህንነት ላይ ከባድ መዘዝ የሚያስከትል ቢሆንም ጦርነትንና ግጭትን ይቀሰቅሳሉ፣ በሌሎች ቦታዎች ላይ ደግሞ ህጋዊ ራስን የመከላከል ተግባራትን ኮስተር ብለው ያወግዛሉ ሲሉም

ሚኒስትሩ በትዊተር አማካኝነት ባስተላለፉት አስተያየት ተችተዋል። ይሁን እንጂ ይህ መልእክታቸው ስድስቱ አገራት ላወጡት መግለጫ የተሰጠ ምላሽ ስለመሆኑ በግልጽ የጠቀሱት ነገር የለም። ዩናይትድ ስቴትስና አጋሮቿ የሲቪሎች ረሃብ እንደ ጦር መሳሪያ ጥቅም ላይ ውሏል ብሎ ለማመን የሚያስችሉ ምክንያቶች አሉ ሲል ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ከወር በፊት ያወጣው ሪፖርትም በጣም አሳስቦናል ሲሉ በጋራ መግለጫቸው አመልክተዋል። የሰሜን ኢትዮጵያው ጦርነት ዳግም

ቀስቀሱ ተጨማሪ የሰብአዊ መብት ረገጣ ያስከትላል ሲሉም ስጋታቸውን ገልጸዋል። የኢትዮጵያ መንግስትም ሆነ ህወሓት ለዚህ የስድስቱ አገራት መግለጫ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የሰጡት ምላሽ የለም። ይሁን እንጂ የባለሙያዎች ኮሚሽኑ ያወጣው ሪፖርት ያልተሟላና ቀድሞ የተጻፈ ፖለቲካዊ አቋም ያነገበ ነው ሲል የተቸው የኢትዮጵያ መንግስት ሪፖርቱን እንደማይቀበል አስታውቋል። በተጨማሪም ሪፖርቱን ተጨባጭነት የጎደለው ሙያዊ መሰረት የሌለውና ለ

አንድ ወገን ያደላ ገለልተኛ ያልሆነ ሲልም ነው የኢትዮጵያ መንግስት የገለጸው። ህወሀት በበኩሉ በካሪቤቲ ሙሩንጊ የሚመራው ኮሚሽን ያወጣውን ሪፖርት በደስታ ተቀብሏል። የኮሚሽኑ ምርመራ የሚቀጥል ቢሆንም የመጀመሪያ ግኝቶቹ ወራሪ ኃይሎች በትግራይ አሰቃቂ የጦር ወንጀልና በሰው ልጆች ላይ የሚቃጡ ወንጀሎችን መፈጸማቸውንና አሁንም መቀጠላቸውን ያለ ጥርጥር ያረጋገጠ ነው ሲል ህወሀት በወቅቱ ባወጣው መግለጫ አቋሙን በይፋ አመልክቷል። የኢትዮጵያ ሰብአዊ

ሰብአዊ መብቶች ኮሚሽን በበኩሉ ዓለም አቀፉ የተመድ የሰብአዊ መብት ባለሙያዎች ኮሚሽን ያወጣው ሪፖርት ውስንነቶችና ተግዳሮቶች እንዳሉት መገንዘቡን ገልጾ እንደነበር ይታወሳል። የባለሙያዎች ኮሚሽኑ የመረመራቸው ጉዳዮችና ቦታዎች ውስንነቶች እንዳለባቸውም ኢሰመኮ ጠቁሟል።

በሁለት የድምፅ ብልጫ የስራ ጊዜው የተራዘመለት ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ከአንድ ወር በፊት ባወጣው ሪፖርቱ መንግስትም ሆነ ህወሀት በጦርነቱ ከወንጀል የጸዱ እጆች እንደሌሏቸው በምርመራዬ አረጋግጫለው ማለቱ ይታወቃል። ሆኖም ለአብዛኞቹ ወንጀሎች ተጠያቂው መንግስት መሆኑን የጠቆመው ኮሚሽኑ ከእነዚህ ወንጀሎች መካከል የተወሰኑት አሁንም ቀጥለዋል ሲል በሪፖርቱ አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የረቡ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል።

በሶማሊያ ላይ የተጣለው የጦር መሳሪያ ማዕቀብ እንዲነሳ ኢትዮጵያ ድጋፏን ገልጻለች። ሶማሊያ የተጣለባትን የጦር መሳሪያ ማዕቀብ እንዲነሳላት ለምታደርገው ጥረት ድጋፍ በማሰባሰብ ላይ ስትሆን ኢትዮጵያ ኡጋንዳን በመከተል

ድጋፏን ገልጻለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በመጪው ወር በሶማሊያ ላይ የተጣለውን ከፊል የመሳሪያ ማዕቀብ ለማራዘም ድምጽ ይሰጣል ተብሎ የሚጠበቅ ሲሆን ሶማሊያ ግን እስላማዊ አክራሪዎችን በተሻለ ለመዋጋት ትችል ዘንድ ማዕቀቡ መነሳት አለበት ባይናት የኢትዮጵያ ድጋፍ የመጣው ባለፈው ሐምሌ እስላማዊ አክራሪዎች ድንበሯን አልፈው ገብተው ጥቃት መሰንዘራቸውን ተከትሎና ሶማሊያና ዓለም አቀፍ አጋሮቿ

አልሸባብ ላይ ከፍተኛ ጥቃት በማድረስ ላይ በሚገኙበት ወቅት ነው። አህመድ መሐመድ ከሞቃዲሾ የላከውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል። የሶማሊያ ፕሬዚደንት ሀሰን ሼክ መሐመድ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሶማሊያ እስላማዊ አክራሪውን አልሸባብን በተሻለ ለመዋጋት በተመድ የጸጥታው ምክር ቤት ላለፉት ሰላሳ ዓመታት የተጣለው የመሳሪያ ማዕቀብ ሊነሳላት ይገባል ብለዋል።

የሶማሊያ ሰራዊትና አጋሮቹ በአልሻባብ ላይ ጥቃት እያዘነቡ ባለበት ወቅት ሁለቱ መሪዎች ከአስር ቀናት በፊት የጋራ የአቋም መግለጫ አውጥተዋል። ሶማሊያ የአፍሪካ ሕብረት አባል አገሮች ከፍተኛ ኃይል ያላቸው የጦር መሳሪያዎችና ወታደራዊ ተሽከርካሪዎችን የሚጨምረው የመሳሪያ እገዳው እንዲነሳ ለምታደርገው ጥረት ድጋፋቸውን እንዲሰጡ ጥሪ አቅርባለች።

መሰረቱን ሶማሊያ ያደረገው ሂራል የተሰኘ የምርምር ተቋም እንደሚለው የመሳሪያ ማዕቀቡ አልሻባብን በህገ ወጥ መንገድ መሳሪያ ከማስገባት አልገታውም። ፌዴራል መንግስቱ ግን እነዚህን መሳሪያዎች ለመግዛት አይችልም። በሂራል ተቋም ተመራማሪ የሆኑት ሳሚራ ገይድ እንዳሉት ሶማሊያ ያላት የመሳሪያ ብቃት ውስን ነው። ምክንያቱም መሳሪያ ለመግዛት

ከጸጥታው ምክር ቤት አባላት ፍቃድ ያስፈልጋታልና። በሌላ በኩል ደግሞ አልሻባብ አለልህ ከአካባቢው ገበያ መሳሪያዎችን ገዝቶ በየመን ወይም በሌላ በኩል በህገ ወጥ መንገድ ማስገባት ይችላል። እነሱ የፈለጉትን ነገር ካለምንም ገደብ ያገኛሉ። መንግስት ግን እጁ ተሸብቧል።

የመሳሪያ ገደቡ እያለም የሶማሊያ ኃይሎችና አጋሮቻቸው በአልሻባብ ላይ ድል በመቀዳጀት ላይ ይገኛሉ። የሶማሊያው ፕሬዚደንት መሐሙድ አልሻባብን ለመደምሰስ ጦርነት አውጀው ከተነሱ በኋላ ሰሞኑን በተደረጉ ከባድ ውጊያዎች አልሻባብ ሲቆጣጠራቸው የነበሩ በርካታ መንደሮችን ነፃ ማውጣት ተችሏል። አሸባሪው ቡድን በሶማሊያ ሰራዊት ላይ ጉዳት ማድረሱን ቢገልጽም የጉዳቱን መጠን በተመለከተ የሚሰጣቸው አሃዞችን ግን ማረጋገጥ አልተቻለም።

በሶማሊያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት

መሐመድ ሁሴን ማታን እንደሚሉት ማዕቀቡ ሶማሊያ አክራሪዎችን ለመደምሰስ በቂ መሳሪያ እንዳይኖሯት አድርጓል ብለው፣ ሆኖም ሶማሊያን ከፍተኛ ኃይል ያለው መሳሪያ ማስታጠቅም አደጋ ሊኖረው ይችላል ብለዋል። የቁጥጥር ስርዓት ባለመኖሩ ለሶማሊያ ከበድ ያለ ኃይል ያለው መሳሪያ መስጠት አደጋ አለው።

ነገር ግን መንግሥት አልሸባብን ማሸነፍ የሚችለው ከእነርሱ የተሻለ መሳሪያ የታጠቀ እንዲሁ ነው። የተመድ የጸጥታ ምክር ቤት በሶማሊያ ላይ ከ30 ዓመታት በፊት እንደ አውሮፓውያን አቆጣጠር 1992 ዓ ም የመሳሪያ ማዕቀብ የጣለው በእርስ በርስ ጦርነትና በተለያዩ አንጃዎች መካከል በነበረው ግጭት ምክንያት እንደነበር ይታወሳል። የሶማሊያ ጸጥታ ኃይሎች እስላማዊ አክራሪዎችን መዋጋት እንዲችሉ በሚል ማዕቀቡ ከ10 ዓመት በፊት በከፊል የተነሳ ሲሆን

የተቀረውና አንዳንድ መሳሪያዎችን ለመግዛት ፈቃድ የሚያስፈልገው የማዕቀብ ክፍል ግን በየአመቱ ሲታደስ ቆይቷል። የሶማሊያው ፕሬዚደንት ሞሐሙድ ባለፈው ነሐሴ ካምፓላን ሲጎበኙ ከኡጋንዳ አቻቸው ዩዌሪ ሙሴቪኒ ጋር በመሆን የመሳሪያ ማዕቀቡ እንዲነሳ ጥሪ አድርገዋል።

የቀድሞ የሶማሊያ ብሔራዊ የጸጥታ ምክትል ኃላፊ የነበሩት አብዲስ ሳላም ጉሌድ እንደሚሉት ሶማሊያ እንደ ታንክና የታጠቁ ወታደሮች ማጓጓዣ ተሽከርካሪዎች ያስፈልጓታል። በሶማሊያ ላይ የተጣለውን የጦር መሳሪያ ማዕቀብ በአብዛኛው ጎረቤት ሀገሮች ነበረ የደገፉት፣ ምክንያቱም እነርሱን ለመውጋት እንዳይውል የሚል ስጋት ነበራቸውና። ሶማሊያ አሁን የጦር አውሮፕላን የምታገኝ አይመስለኝም።

በቀጠናው ካሉ ጠንካራ ሀገሮች አንዱ የሆነችው ኢትዮጵያ ማዕቀቡ እንዲነሳ መጠየቋ መልካም እርምጃ ነው። ተንታኞች እንደሚሉት ምናልባትም በቅርብ ጊዜ ታሪክ ውስጥ ከፍተኛ እልቂትን ያደረሰውና ባለፈው ሐምሌ አልሸባብ ወደ ኢትዮጵያ ሶማሌ ክልል የመግባቱ ጉዳይ ጠቅላይ ሚኒስትር አብይ አህመድን ማዕቀቡ እንዲነሳ በአደባባይ ድጋፍ እንዲሰጡ አድርጓል። የኢትዮጵያ ባለሥልጣናት እንደሚሉት ወረራውን ቀልብሰው ስምንት መቶ የሚሆኑ የአልሸባብ ታጣቂዎችን ገድለዋል።

አካባቢው ለጋዜጠኞች ዝግ በመሆኑ የተባለውን ቁጥር ማረጋገጥ አልተቻለም። ባለፈው ዓመት ማዕቀቡ ለአንድ ዓመት ሲራዘም ኬንያ መራዘሙን ከደገፉት ከአስራ ሦስቱ የምክር ቤት አባላት አንዷ ነበረች። በተመድ ጸጥታው ምክር ቤት ከጥቂት ሳምንታት በኋላ ለሚሰጠው ድምፅ ኬንያ የሶማሊያን ጥያቄ የተደግፍ እንደው ግልጽ አይደለም። የኬንያ የውጭ ጉዳይ ሚኒስቴር በጉዳዩ ላይ አስተያየት እንዲሰጥ ቢጠየቅም መልስ አልሰጠም።

ኬንያ ድጋፏን ብትሰጥም ማዕቀቡን ለማስወገድ ሶማሊያ ከሌሎች አገሮች በርካታ ድምፅ ያስፈልጋታል። ሶማሊያ በዓለም አቀፍ ኃይሎች እየተደረገ ያለውን እና በአክራሪዎች ላይ የሚካሄደውን ዘመቻ ወደፊት ጠቅልላ እንድትሰራና የራሷን ጸጥታ ማስጠበቅ እንድትችል እገዳው መነሳቱ አስፈላጊ ነው ስትል ትከራከራለች። ይህን ግብ ታሳቢ በማድረግም በሶማሊያ የአፍሪካ ኅብረት ሰላም አስከባሪ ተልእኮ የተሰኘው ኃይል ስሙን

በሶማሊያ የአፍሪካ ሽግግር ተልዕኮ በሚል ቀይሮታል እያዳመጣችሁት ያላችሁት በ19 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት የአሜሪካ ድምጽ ራዲዮ ዝግጅታችንን ነው

እንደተለመደው ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፍን እንገኛለን። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ኢትዮጵያውያን በአሜሪካ ነው።

አሜሪካ ውስጥ ከሚኖሩ ኢትዮጵያዊ አሜሪካውያን መካከል ከስምንት አንዱ የሚኖሩት አሌግዛንድሪያ

አርሊንግተን ውስጥ ነው ያሉት። በዩናይትድ ስቴትስ የቨርጂኒያ ግዛት እንደራሴ ዳን ባየር ትልቅ ቁጥር ያላቸው ኢትዮጵያውያን በአሜሪካ ፖለቲካ ውስጥ ተሳትፏቸውን እንዲያጎለብቱ መክረዋል። የሕግ መወሰኛው ምክር ቤት አባል ሴናተር ማርክ ዋርነርም በመጪው ታህሳስ በሚደረገው የአፍሪካ መሪዎች ጉባኤ የኢትዮጵያውያንና አፍሪካውያን ዲያስፖራ አባላት መሳተፍ ይኖርባቸዋል ብለዋል። ምክር የምክር ቤቱ አባላት ይህን የተናገሩት ባለፈው እሁድ

ቨርጂኒያ ግዛት ውስጥ በተካሄደው ሁለተኛው የኢትዮጵያውያን ዓመታዊ ፌስቲቫል ላይ ነው። በቦታው ተገኝቶ ዝግጅቱን የተከታተለው ደረጃ ደስታ ተከታዩን አጠናቅሯል። ባለፈው እሁድ ቨርጂኒያ አሌግዛንድሪያ ውስጥ በተካሄደው ሁለተኛ የኢትዮጵያውያን ዓመታዊ ፌስቲቫል ላይ ካገኘናቸው ነዋሪዎች መካከል አቶ የእውነት ላቀው አንዱ ናቸው። ልጆቼን ይዤ እንዲያው ቤተሰብ በሙሉ ተሰብስበን የመጣ ነው። ልጆቹም በጣም ደስ ብሏቸው

ከወንድሞቻቸው ከቶቻቸው ከኢትዮጵያውያን ሕጻናት ጋር የተጫወቱና የተደሰቱ ነው። አቶ የእውነት ላቀው ባለፈው አመት በተደረገው ዝግጅት ላይ መገኘታቸውን ገልጸው ይህ ሁለተኛው ጊዜያቸው መሆኑን ተናግረዋል። በዘንድሮው ዝግጅት ምን የተለየ አዲስ ነገር እንደተመለከቱ ሲጠየቁ ተከታዩን መልሰዋል። በዘንድሮ አመት በተለይ በጣም ብዙ ሕዝብ ነው የተገኘው። እንደምታየው ከፍተኛ ቁጥር ያለው ሕዝብ ነው የተገኘው

ልጆቹ በተለይ በጣም ደስ ብሏቸው እየተጫወቱ ነው። የተለያዩ እንዳየኸው የሴኔተር ማርክ ዋርነር እና ሌሎችም የኮንግረስ አባላት መጥተው ከኢትዮጵያ ጎን መሆናቸውን ዘንድሮ ደግሞ በሰፊው ገልጸዋል እና ካለፈው የተሻለ ህዝቡም እየጨመረ ህዝቡም እየተባበረ አንድ እየሆነ ነው የመጣው ደስ የሚል ነው።

አራት ልጆቼን ሰብስቤ ነው የመጣሁት ያሉን ሌላኛዋ የቨርጂኒያ ነዋሪም ራሳቸውን በማስተዋወቅ ዝግጅቱ ያሳደረባቸውን ስሜት እንደሚከተለው ገልጸውልናል። ትርሲት ታመነ እባላለሁ። የአራት ልጆች እናት ነኝ። ለልጆች በማሰብ ነው ሁሉም መጥተዋላ።

ሀሳቡ በጣም የተቀደሰ ሀሳብ ነው። ለልጆቻችን ለወደፊቱ ለትምህርታቸው፣ እርስ በርሳቸው ባህላቸውን፣ ካልቸራቸውን እንደገና ደግሞ ኮሚኒቲያቸውን እንደ ሰንሰለት በማያያዝ እንዳይለያዩ ፊውቸራቸውን እዚህ ሀገር የሚማሩ ልጆች ብዙ አይነት ማንም አቴንሽን የሚሰጣቸው ስለሌለ በራሳቸው ቋንቋና በራሳቸው ባህል ትምህርታቸውንም እንዲሁም የዚህን ሀገርንም አብሮ አያይዞ በአንድ ላይ ለማስኬድ መሆኑም ስለተረዳው ነው በኢቨንት ላይ የተገኘሁት።

ዝግጅቱ ኢትዮጵያውያን ቤተሰቦች ባህላቸውንና ማንነታቸውን የሚያሳውቁበትና እርስ በርስም የሚገናኙበት መድረክም ከመሆኑም ውጪ በምርጫ ወቅት የሚካሄድ በመሆኑ ሌላም ዓላማ ያለው መሆኑን እንደሚገነዘቡ አቶ የእውነት ይናገራሉ። እንግዲህ ይሄ በየዓመቱ የሚካሄደው የፎል ፌስቲቫል ኦፍ ኢትዮጵያ ነው። በዚህ ላይ የተለያዩ የአሜሪ ለአሜሪካ

ኮንግረስ እና ሴኔት የሚወዳደሩ ለተለያየ ስልጣን የሚወዳደሩ ሰዎችም መጥተው ኢትዮጵያ ኮሚኒቲ እንዲመርጣቸው የሚቀሰቅሱበትና የሚጠይቁበት እንዲሁም ኢትዮጵያን በሙሉ ተገናኝተን እዚህ የምናከብርበት ጊዜ ነው። እንዲሁም ልጆቻችን ደግሞ እንዲሁ እንደምታየው ተሰብስበው እየተጫወቱና ና እየተደሰቱ ነው። ዋናው ቁም ነገር በአሜሪካ ፖለቲካ ውስጥ የኢትዮጵያውያን ተሳትፎን ለማጎልበት ተብሎ የሚዘጋጅ ፕሮግራም ነው።

ብዙ ለሚቀጥለው ምርጫ የሚወዳደሩ ሰዎች በተለይም አሁን የሚድተርም ኢሌክሽን ስለደረሰ ለዚህ ምርጫ ቅስቀሳ ማድረግ የሚፈልጉ ሰዎች ለኢትዮጵያ ለሀገራችን የሚያደርጉትንና ከኢትዮጵያ ጎን መቆማቸውን ገልጸው ለምርጫ ቅስቀሳ የሚያደርጉበት ነው። በዝግጅቱ ላይ ተናጋሪ ከነበሩት መካከል ዩናይትድ ስቴትስ ውስጥ ብዛት ያለው ኢትዮጵያዊ የሚኖርበትን ወረዳ እንደሚወክሉ የተናገሩት

የህዝብ እንደራሴው ዴሞክራቱ ዳን ባየር ይገኙበታል። ዩናይትድ ስቴትስ ውስጥ ትልቅ ቁጥር ያለው ኢትዮጵያዊ ማህበረሰብ የሚገኘው እዚሁ ነው ይላሉ። አሜሪካ ውስጥ ካሉ ኢትዮጵያውያን አሜሪካውያን መካከል ከስምንት አንዱ የሚኖሩት እዚህ ነው፣ አሌክሳንድሪያና አርሊንግተን ውስጥ። በእርግጥ በአሌክሳንድሪያ ውስጥ ከሚገኙ ስደተኞች መካከል ሀያ ከመቶ የሚሆኑት የተወለዱት በኢትዮጵያ ነው። ምናልባትም ልታውቁት ትችላላችሁ።

በትምህርት ቤቶች ያሉ ተማሪዎቻችን ወደ ሀምሳ የሚጠጉ የተለያዩ ቋንቋዎች ይናገራሉ። በአሌክሳንድሪያ የትምህርት ሥርዓት ውስጥ በርካታ ተናጋሪዎች ካሏቸው ሦስት ቋንቋዎች መካከል አማርኛ አንዱ ነው። ስለዚህ እናንተ በማኅበረሰባችን ውስጥ በጣም በጣም ትልቅ ስፍራ አላችሁ። የህዝብ እንደራሴው ባየር

ኢትዮጵያውያን በማህበረሰባችን የቢዝነስና የማህበራዊ እንዲሁም የእምነት ተቋማት ውስጥ ያላችሁ ተሳትፎና አስተዋጽኦ ከፍተኛ ነው በማለት ከዘረዘሩ በኋላ የእኛን እዚህ ቦታ መገኘት አስፈላጊ የሚያደርገውም ይህ መሆኑ ነው ብለዋል። ከዝግጅቱ አስተባባሪዎች አንዷ የሆኑት ወይዘሮ ገነት ንጉሴ የዝግጅቱ አንዱ ዓላማ በዚህ አካባቢ የምንኖር ኢትዮጵያውያን ቁጥራችን ብዙ መሆኑን ግንዛቤ እንዲያገኝ ማድረግ ነው ይላሉ።

ብዙ እንደሆነ እኛ ኢትዮጵያን ኮሚኒቲ እዚህ መሰባሰባችን እንዲገባቸው፣ በዛ ላይ ደግሞ ያው ሁሉም ኮሚኒቲ እዚ ሀገር ያለው ችግር መሰማት እንዲችል በትምህርት ቤትም ዚ ሁሉንም እሹ እነሱን መስማት ይችላሉ እንዲተሰብስበን በወጣን ቁጥር ቁጥራችን ባዩ ቁጥር የህዝብ እንደ ራሴው ባየር ኢትዮጵያውያን መራጮች ብቻ ሳይሆኑ ራሳቸውም በመንግስት ኃላፊነት ውስጥ ተሳታፊ ለመሆን መወዳደር ያለባቸው መሆኑን ይመክራሉ።

አንድ የምጠይቃችሁ ነገር በእርግጥ በመልካም ሁኔታ እያደረጋችሁት ነው። በማኅበረሰባችሁ ላይ መዋለንዋይ ማፍሰስ እንድትቀጥሉበት፣ ለመንግሥት ሥልጣንና ኃላፊነት ለሚያበቃችሁ ምርጫ ተወዳደሩ፣ በምርጫ ዘመቻዎች ተሳተፉ፣ የቤተ መጻሕፍት ቦርዶች ውስጥ ግቡ፣ በምክር ቤት ስብሰባዎች ላይ ተገኙ፣ ሌላው ቀርቶ በትምህርት ቤት ወላጆች ኮሚቴ ውስጥ ግቡ።

ይሄ አገር እንደ ቤታችሁ መሆኑ እንዲሰማችሁ ማድረግ ብቻ ሳይሆን ከተቀረነው ሁላችንም ጋር እንድንቀራረብ ያደርገናል። ኢትዮጵያውያን ማኅበረሰብ አባላትና ከፍ ሲልም የአፍሪካ ማኅበረሰብ አባላት ለቨርጂኒያ የሚያደርጉትን አስተዋጽኦ አደንቃለሁ ያሉት ሴነተር ማርክ ዋርነር የቨርጂኒያ አገረ ገዥ ሆነው በተመረጡ ጊዜ ከኢትዮጵያ ማኅበረሰብ አባል የሆነ ሰው ወደ አስተዳደሪ ሳመጣ የመጀመሪያ ሰው ነኝ ብለዋል።

አሁን በሕይወት የሌሉትን አቶ ማርቆስ ሙልጌታን በስም ባይጠቅሷቸውም የቨርጂኒያ ምክትል እርሻ ኮሚሽነር የነበሩ ኢትዮጵያዊ ነበሩ ሲሉ አስታውሰዋቸዋል። አፍሪካውያን በቨርጂኒያ በፍጥነት እያደጉ ከመጡ የማህበረሰብ አባላት መካከል መሆናቸውን የገለጹት ዋርነር ፕሬዝደንት ባይደን በጠሩት የዩናይትድ ስቴትስ የአፍሪካ የመሪዎች ጉባኤ ላይ የአፍሪካ ዳያስፖራ አባላት እንዲሳተፉ ጥረት እያደረጉ መሆኑን ይገልጻሉ።

ፕሬዚደንት ባይደን ሁሉንም የአፍሪካ መሪዎች በታህሳስ ወር ዋሽንግተን እንዲመጡ ሲጋ ብዙ ቃል ገብቻል። የአፍሪካ ዲያስፖራ በቨርጂኒያ እና በአሜሪካ እጅግ በጣም ጠንካራ ነው። የዚህ ስብሰባ አካልም መሆን አለበት። ለእኛ በዚህ አጋጣሚ ለመጠቀም ጊዜው አሁን ነው።

እጅግ በጣም ብዙ ተሰጥኦ ችሎታና አስተዋጽኦ አለ። ዋርነር በመጨረሻም ባስተላለፉት መልእክታቸው የኢትዮጵያና ዩናይትድ ስቴትስን ዘላቂ ግንኙነት ለማሳደግ የዳያስፖራ አባላት ጋር አብሮ ለመስራት ያላቸውን ተስፋ ገልጸዋል። የኢትዮጵያን ዲያስፖራ ብቻ ሳይሆን የአፍሪካን ዲያስፖራ በአገራችን በፍጥነት በማደግ ላይ እያለ ነው

በቨርጂኒያም በጣም እያደገ በከፍተኛ ደረጃ ስኬታማ ሆኗል። ስለዚህ ቨርጂኒያውያን ወዳጆች ናችሁ ብዬ ስጠራችሁ በኩራት ነው። ስለዚህ በኢትዮጵያና በአሜሪካ መካከል ለመጪዎቹ የረጅም ዘመናት የሚኖር ትስስር ጠንካራ እንዲሆን አብረን እንሰራለን ብዬ ተስፋ አድርጋለሁ።

ቨርጂኒያ አሌግዛንድሪያ ውስጥ ባለፈው እሁድ በተካሄደው ሁለተኛ የኢትዮጵያውያን ዓመታዊ ፌስቲቫል ላይ በዋሽንግተን የኢትዮጵያ ምክትል አምባሳደር ዘላለም አብርሃምን ጨምሮ የሃይማኖት አባቶችና የሲቪክ ማህበራትን መሪዎች እንዲሁም የቨርጂኒያ ውስጥ የተለያዩ ኃላፊነት ያላቸው የየአካባቢው ተመራጮችና ባለስልጣናት ተገኝተዋል። ከሰላሳ በላይ የሚሆኑ የተለያዩ የንግድና መንግስታዊ ያልሆኑ አገልግሎት ሰጪዎች ድርጅቶችም ተካፋይ ሆነዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።

መሰናዷችን ከአሜሪካ ድምፅ ራዲዮ እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ የተለያዩ አካባቢዎች በሚደርሱ የጸጥታ ችግሮች ምክንያት በረጅም ርቀትና የሀገር አቋራጭ የጭነት ትራንስፖርት አሽከርካሪዎች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየተባባሰ መሆኑን አሽከርካሪዎች ለአሜሪካ ድምፅ ገልጸዋል። በዚህ ዓመት ብቻ እስከ አርባ የሚደርሱ የጭነት መኪና አሽከርካሪዎች ህይወት ማለፉን የሚገልጹት አሽከርካሪዎች በየጊዜው በሚፈጸሙ እገታዎችን ቤተሰቦቻቸው ከአንድ

150 ሺህ እስከ 700 ሺህ ብር እንዲከፍሉ የሚጠየቁ መሆናቸውን አስረድተዋል። በአሽከርካሪዎች ላይ የሚደርሱ የደህንነት ችግሮች መረጃ እንዳለው ያስታወቀው የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ ከፌዴራል ፖሊስ ጋር በመሆን ዘረፋና ግድያዎቹን ለማስቀረት እየሰራ መሆኑን አስታውቋል። ተከታዩ መሰናዳችን በዚህ ዙሪያ የተሰናዳ ሰፋ ያለ ዘገባ ነው።

ለረጅም ዓመታት በተለያዩ የኢትዮጵያ ክፍሎችና ከሀገር ውጭ ምርቶችን በማመላለስ ለኢትዮጵያ የገቢ ወጪ እንቅስቃሴ ትልቅ ድርሻ የሚወስዱት የጭነት መኪና አሽከርካሪዎች በየጊዜው ኢትዮጵያ ውስጥ እየተባባሰ በሚሄደው የጸጥታ ችግር ምክንያት ሕይወታቸው አደጋ ላይ መውደቁን ይገልጻሉ። መንገድ ላይ በሚያጋጥሙ መንገድ መዘጋት፣ አሽከርካሪዎችን ማስቆም፣ ገንዘብ መጠየቅ

ንብረት መዝረፍ አሽከርካሪዎችን አግቶ ገንዘብ መጠየቅና ተኩሶ መግደል በመሳሰሉ ችግሮች ምክንያት እንደ ልብ ተንቀሳቅሶ ማሽከርከር የማይቻልበት ሁኔታ በመፈጠሩም የአሽከርካሪዎችና ቤተሰቦቻቸው ገቢ እንዲሁም ስነ ልቦና በከፍተኛ ሁኔታ መጎዳቱንም ያስረዳሉ። የአዲስ አበባ ከተማ ነዋሪ የሆኑት አቶ ተስፋሁን ከበደ ኪዳኔ ባለትዳርና የሶስት ልጆች አባት ሲሆኑ ለ16 ዓመት በተሳቢና ገልባጭ መኪና አሽከርካሪነት አገልግለ

በተለይ ከቅርብ ዓመታት ወዲህ በሚሰሩበት በመተሃራና አዋሽ መንገድ በሚገጥማቸው ተደጋጋሚ ዝርፊያ ምክንያት ግን ደህንነታቸው አደጋ ላይ መውደቁን ይናገራሉ። በተለይ አሁን መተሃራ መስመር ነው የምሰራው። ለምሳሌ መተሃራ መስመር ላይ ስሰራ በፊት በፈለኩት ሰዓት ተነስቼ በፈለኩት ሰዓት ነበረ የሚሄጠው። አሁን ግን እንደዛ አይደለም። በተደጋጋሚ ዝርፊያ እየተፈጸመ ነው። ሹፌሮችም እየተጎዱ ነው። የሞቱም አሉ። ቦሌ መት የሚባላለ

ከወለንጭቴ አልፎ ሀምሳ አምስት ላይ ተገንጥሎ ወደ ምርት የሚያገልጋያ መንገድ ላይ ማለት ነው። ወደ ሀምሳ አምስት የሚካሄደው ከጫፍ እስከ ቦሌ ከተማ ከም እስከሚባለው ድረስ የመንግስት አካል ማንም የማይንቀሳቀስበት ወዚህ፣ በቃ ይሌሉ የነዛኞች ያው የሚናገረው ይገባሻል። የእነሱ ክልል ነው ተብሎ የተከለለ አካባቢ ነው። በዛ ውስጥ ነው የምናልፈው። ምንም ቢፈጠር፣ ምንም ቢፈጠር እኔ ምንም ዋስትናም የለኝ። ምንም ቢፈጠር እዛ ጋር ማንም መጥቶ የሚያስጥለኝ የለም።

ሌላው ያናገርናቸው ናቸው አቶ ሰጡ፣ የባህር ዳር ከተማ ነዋሪና የሁለት ልጆች አባት ሲሆኑ የከተማው የድንበር ተሻጋሪ አሽከርካሪዎች ማህበርም አባል ናቸው። ለ13 ዓመታት ያሽከረከሩበት የሱዳን መንገድ ከቅርብ ጊዜ ወዲህ በሚፈጸምበት የዝርፊያ የግድያና የእገታ ወንጀል ምክንያት ግን ስራቸውን እንደ ቀድሞ መስራት አለመቻላቸውን ይገልጻሉ። በተለይ ደግሞ ከቅርብ ጊዜ ወዲህ እየተባባሰ ነው ባሉት የአሽከርካሪዎች እገታ ወንጀለኞቹ ከ150 እስከ ሰ እስከ

ሰባት መቶ ሺ ብር እንደሚጠይቁ ያስረዳሉ። አሁን ሰሞኑን ሰባት መቶ ሺ ብር ጠየቁና፣ አራት መቶ ሺ ብር ጠየቁን ይላሉ። በዚህ በምንጭና ወደዚህ ወደ ሙገር አካባቢ መቶ አካባቢ ሺ መቶ መቶ ሺ ሰው መቶ ሺ የተከፈለ አሁን በፊት የተለቀ ጉሽያ ብቻ ነው ሌላ ሌላ ቦታ ላይ አቶ ሰጡ አክለው በዚህ አመት ብቻ ከሰላሳ እስከ አርባ የሚሆኑ አሽከርካሪዎች በጥይት ተመትተው ህይወታቸው ማለፉንም ገልጸዋል። ታግተው አስለቅቀናል። ከፍለናል። በድርድር

አዋጡ እየተባል የምናዋጣበት ሂደት አለ። አሁን በየቦታው ከዛ ውጭ ሰሞኑን አንድናቀው ሹፌር አስፋር ክርል እዚህ ልፎ ና ገዋኔ መሀል ላይ ቀጥታ በጥይት ግንባር ተመቶ ሞቷል። በቅርብ እዚህ ጓዋቂዮን አካባቢ በጣም ነው ወደዚህ እንደዚህ አንድ አሽከርካሪ እንደዚህ በጥይት ተመተው ሞተዋል። ረዳቱ ቆስሏል። መኪናው ተቃጥለዋል። በዚህ አመት ከሰላሳ እስካር በሚደርሱ አሽከርካሪዎች መንገድ ላይ በጥይት በወንበዴዎች ተሞጥተው ህይወታቸው አልፈዋል።

በዚሁ ጉዳይ ያናገር ናቸው አቶ አበባው ጋሻውም እንዲሁ በጅቡቲ መስመር አገር አቋራጭ ሾፌር ሆነው ለ23 ዓመታት ያገለገሉ ሲሆን ከሶስት ወር በፊት አፋር ክልል ገዋኔ ላይ ያጋጠማቸውን ዝርፊያ እንዲህ ይገልጹታል። ሳንዴ ነገር አለ ቆሙ ትራንስፖርት ነን ብለው እንደዚህ አይነት መንገድ ይገባሉ። አንድና አንድ ላሱ ንችን ያናግራል። አንዱ ደግሞ ኢትዮጵያ ቅጫካዎችን የሚወጡት

ገንዘብ ተቀብለው ያለውን ስናይቀርም ስልክ ስልክ ነገር ያለውን በቃ የተገኘውን ነገር ተጋጅ ነው ይዘው ይወርዳሉ። ይህ ሁሉ ወንጀል ሲፈጽም የጸጥታ አካላት እርምጃ አልወሰዱም ወይ ብለን ላቀረብ ነው ጥያቄ አቶ አበባው ሲመልሱ፣ አካላትም ነገና ናቸው ነበረ በአደባባይ እየተዘረፈም ኳሬታ መኪና ተሳቢ ከፈቶ እየተዘረፈም ው ተሳቢ እየተዘረፈ ነው ያለውን ነገር ከ ደረሱላቸው ሄደን ብለን አመልክተን ነበረ ምንድን ነው እነሱ

ዶክተር ነገር ስለሆነ በቃ እናንተ እየጠበቃችሁ እኛ ብዙ ቦታ ላይ መከፋፈል አንችልም፣ ራሳችን እየጠበቃችሁ ተጓዙ። አቶ ተስፋውን በበኩላቸው የጸጥታው አካላት መፍትሄ ከመሆን ይልቅ እንደውም የችግሩ አካል ሆነዋል ይላሉ። አሁን ለደህንነት ተብሎ በየመንገዱ የተቋቋሙ የመንግስት ኃይሎች ራሱ ለእኛ በጣም ችግር ሆነዋል።

እውነቱን ለመናገር ለፍተሻ ተብሎ ነው እንትን የሚለው በአብዛኛው የሲኖ በተለይ እንደዚህ ገልባጭ መኪኖች አይፈተሹም። ግን እነሱ ሆን ብሎ ያስቆሙናል በተለያየ ምክንያት ደረሰኝ ደረሰኝ ይላል። ደረሰኝ የምታሳያቸው በቃ የተለያየ ምክንያት እየፈለጉ ብር መቀበል ነው የሚፈልጉት። እያንዳንዱ ቦታ ሁሉ ስም ውስጥና ስሙ ጠቅሼ ልነግርሽ ይችላሉ። አንዳንድ ቦታ ጥይት አቀባበሉ በቃ እየመረረን እየጣስን ሁሉ ማለፍ ጀምረናል።

በቀበጣም ከምሬት የተነሳ ማለት ነው ከእውነት የመምልሽ እኔ እንደሁም በአሁኑ ሰዓት ከበጣም ከመረራኝ ነገር እነሱ ናቸው። በኢትዮጵያ የተለያዩ አካባቢዎች በሚደርሱት እነዚህ ተደጋጋሚ ጥቃቶች ምክንያት አሽከርካሪዎች እንደ ልብ ተንቀሳቅሰው ማሽከርከር ባለመቻላቸው በቤተሰቦቻቸው ላይ እየደረሰ ያለውን የኢኮኖሚ ጫና አቶ ሰጡ በምሬት ያስረዳሉ። አንድ ነው የመጀመሪያ ስረዳችን ቤተሰቦቻችን ላይ እና ልጆቻችን፣ እናቶቻችን አሁን አባቶቻችን ላይ ከፍተኛ የሳይኮሎጂ

ጫናለ ሁለተኛው ደግሞ በኢኮኖሚያችን ላይ ሀያ አራት ሰዓት ተንቀሳቅሰን ከቦታ ቦታ መላልሰን እንሰራ ነበረ። አሁን ግን ያልሆነም አንዳንድ ቦታ በተስታ ምክንያት አስራ ሁለት ሰዓት ላይ ኬላዎች የሚዘጉባቸው ከተማዎች ተፈጥረዋል። ለምሳሌ ግዋዘ ላይ ሀያ ሁለት ሰዓት ይዘጋል። ቁቀጥር ላይ የሆነ ሰዓት ይዘጋል። እዛ ባለፈ ሰዓት መንቀሳቀስ የማይችባቸው አሉ። እንደዚህ ኬላ የሚዘገባል ኬላው ሳይዘጋ ሁኔታው ስለሚያስፈራ

የምንንቀሳቀስባቸው ብዙ መንገዶች አሉ። በቀን በቀንም የሚያስፈሩ ማለት ነው። በሁሉም ክልል፣ በተለያየ ክልል በቀን በእኛ ብቻ አይደለም፣ በሀገሪቱ ላይ ነው። ነገራችን ላይ ማዳበሪያ በጊዜ መድረስ ያለበት ይጓተታል። ለምንድነው የሚጓተተው? ይጓተታል። አራት ሰዓት ተጉዞም ሆነ ቀንም ማታም ነርቶ ቀልጣፋ አገልጋሎት መስጠት እየተቻለ በወንበዴ ምክንያት በቀን አስር ሰዓት ብቻ ነርቶ ይቆማል። አንድ በሀገሪቱ ኢኮኖሚ ጉዳት አርቷል። በእኛም ላይ ደግሞ እንደዛው ነው። በጊዜ ሰርተን በጊዜ ቀን መግባት እየቻልና በዚህ ምክንያት መጓተቱ ትልቅ ጉዳት አድርጓል። በዚህ

አቶ ሰጡ አክለው የጸጥታው አካላትና የትራንስፖርትና ሎጂስቲክስ ሚኒስቴር ለጉዳዩ ትኩረት አለመስጠታቸው ለጥቃቶቹ መባባስና መጠናከር አስተዋጽኦ አድርገዋል ሲሉ ይከሳሉ። አሁን የትራንስፖርትና ሎጂስቲክስ ሚኒስቴር ተብሎ አለ። ይህ ሚኒስትር መስሪያ ቤት አሽከርካሪ ላይ የሚደርስን ሞትና እንግልት ትኩረት ሰጥቶ የሚሰራ አይደለም። ይህን አመት ሙሉ ወደ አርባ የሚደርስ አሽከርካሪ እንኳን ሲሞት አንድ ቀን መግለጫ ውጡ የአሽከርካሪዎችን ሞት የተቃወመበት ሂደት የለም።

እየመረው ያለ ተቋም በእኛ ትከሻ በተጓጓዘ ጭነት ነው ሪፖርት ዞ ፓርላማ እየቀረበ ያለ የእኛን ሞትና እንግልት ግን በተገቢው ልክ አይደለም። ምንም ተመልክቶ ሲዘግባ አናይም። ለጸጥታ ሀይልም ቀርቦ ሹፌሮቻችን ላይ እኛ ፔመንቱ ሰራተኞች ነን። የትራንስፖርት ሚኒስት ሎጂስቲክስ ሰራተኞች ማለት ነን ሹፌር ማለት

በዚህ ጉዳይ ያናገርናቸው የትራንስፖርትና ሎጂስቲክ ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ታጠቅ ነጋሽ መስሪያ ቤታቸው በአሽከርካሪዎች ላይ እየደረሰ ያለውን ችግር መገንዘቡን እና ችግሩን ከፌዴራል እና ከክልል ጸጥታ አካላት ጋር በመሆን ለመፍታት ከሁለት ወራት በፊት ጥረት መጀመሩን ገልጸው ትኩረት አልሰጠም መባሉ ግን ትክክል አለመሆኑን ይገልጻሉ። እዛቸው ችግርያዎች እና ዘረፋዎች እንደሚከሰትባቸው

በተለያዩ አጋጣሚዎች ለእኛም ሪፖርት አድርገዋል። በአንድ ወቅት ተሰብስበንም የሚደርስባቸው ችግር ምን እንደሆነ በዝርዝር አስረድተዋል። በተለይ በኢትዮ ጅቡቲ ኮሪደር አካባቢ እንደዚህ አይነት ችግሮች እንደሚያጋጥሟቸው፣ አልፎ አልፎ ችግሮቹ እንደሚከሰቱ እንደዚህ ተናግረዋል። መንግስትም ይህንን በተመለከተ ዝርፊያው፣ ማስፈራሪያና ግድያውም እንዲቆም ጥያቄ ያቀርበዋል። በወቅቱ ያው እንደሚታወቀው ሀገራችን በብዙ መልኩ የተለያዩ የልማት ስራዎችም እየተከናወኑ

ጎን ለጎን ደግሞ የሽብር ተግባርም የሚፈጽሙ አካላት እንዳሉ ይታወቃል። ስለዚህ እሱን ለመከላከል ደግሞ የፌዴራል ፖሊስ ከትራንስፖርትና ሎጂስቲክስ ጋር በተገናኘ የሚሰሩ ስራዎችን በጋራ በመስራት በፌዴራል ፖሊስ በኩል ይሄንን ከስር ከመሰረቱ ለመቅረፍ የሚያስችሉ ዝግጅቶች መደረጋቸውንና ይሄንን ለማስቆም ፌዴራል ፖሊስ ከኛ ጋር ለመስራት እንዲሁም

አሽከርካሪዎቹ የሚያነሷቸውን ጥያቄዎች በዘላቂነት መፍታት የሚቻልበትን አግባብ በተመለከተ ሰፊ ውይይት ተደርጎ ፌዴራል ፖሊስም ይህንን ለሚመለከታቸው የጸጥታ አካላት ድርሻቸውን ሰጥቶ ቁጥጥር ነው እየተደረገ።

የጸጥታ አካላት ያደርሱታል የተባለውን የዝርፊያ ችግር በተመለከተ የጸጥታ መዋቅሩ እርምጃ እንደሚወስድ ያሰምሩበት አቶ ታጠቅ በተለይ ከፍተኛ ዝርፊያና ግድያ እንደሚፈጸም መረጃ በደረሳቸው የአፋር ክልል ችግሩን ለመቅረፍ እየተደረገ ባለው ጥረት መሻሻሎች መኖራቸውን አስረድተዋል። አሽከርካሪዎቹ ባነሷቸው ነጥቦች ዙሪያ በተለይ የማዋከቡ ዝርፊያው

በየደረጃው ይደርስብናል ያሉትን ነገሮች መቆጣጠር ነው በዋናነት እኛ ትኩረት አድርገን የሰራነው ከጸጥታ አካላት ጋር ስለዚህ ቀንሰዋል እነሱ የነበሩን እነሱን ሙሉ ለሙሉ ወደ ማስቀረቱ ነው አሁን እንቅስቃሴ እየተደረገ ያለው ስለዚህ ቀደም ሲል ሊፈጸሙ የነበሩ የወንጀል አይነቶች በየጊዜው ከሚደርሰው ሪፖርት ጋር በተገናዘበ መልኩ የፌዴራል ፖሊስም ይሄን ነገር በማስከበሩ ረገድ አብሮን እየሰራ ስላለ በየጊዜው ይደርሱ የነበሩ ነገሮችን መቀነስ ችለናል

ሙሉ ለሙሉ ማስቀረት አልተቻለም፣ ግን በፊት ከነበረው ሁኔታ አሁን በተሻለ አሽከርካሪዎች በሰላም ወጥተው በሰላም የሚገቡበት መንገድ ተመቻችቷል። ከዚህ በኋላ ደግሞ በተጀመረው ልክ ተጠናክሮ የሚቀጥል ጥራ ይገኛል ማለት ነው። ለሀገሪቱ የውጭና የሀገር ውስጥ ንግድ የጀርባ አጥንት ሆነው የሚያገለግሉት የረጅም ርቀትና ድንበር ተሻጋሪ አሽከርካሪዎች ግን

በሕይወታቸው እና በቤተሰቦቻቸው ላይ የተደቀነው አደጋ ከመንግስት ከፍተኛ ትኩሮትና እርምጃ የሚፈልግ መሆኑን በመግለጽ ለደህንነታቸው ዋስትና እንዲሰጣቸው ጠይቀዋል። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።

በተከታዩ ዘገባ ደግሞ የዘንድሮን ብሔራዊ ፈተና ነው የምንመለከተው። የዘንድሮ የ አስራ ሁለተኛ ክፍል ብሔራዊ ፈተና በዩኒቨርሲቲዎች እንዲሰጥ በማድረግ ኩረጃንና የፈተና ስርቆትን የመከላከል ጥረት ቢቀጥልም በአንዳንድ ዩኒቨርሲቲዎች ውስጥ መስተጋጎል ተፈጥሯል። በተወሰኑ ዩኒቨርሲቲዎች ተማሪዎች አንፈተንም በሚል

በመውጣታቸው 12787 ተማሪዎች አልተፈተኑም ብሏል ትምህርት ሚኒስቴር። በተለይ በደብረ ታቦር ዩኒቨርሲቲ በዚሁ ምክንያት በተፈጠረ ግጭት አንድ ተማሪ ሕይወት ማለፉንና በሌሎችም ላይ ጉዳት መድረሱን በመንግስት የመገናኛ ብዙሃን የተጠቀሰው ሚኒስትር መስሪያ ቤቱ አስታውቋል። የሚኒስትሩ ቃል አቀባይ ወይዘሮ አለምወርቅ ህዝቅኤል ለአሜሪካ ድምጽ በሰጡት ቃል የትምህርት ሚኒስቴር ኮርጁ ወይም ፈተና ሰርታችሁ ስጡ የሚል ፈቃድ ሊሰጥ አይችልም ብለዋል።

ዋል አስቴር ምስጋናው ዝርዝሩን ይዛለች።

የ12ተኛ ክፍል መልቀቂያ ፈተና መጠናቀቁን ማምሻውን ያስታወቀው የትምህርት ሚኒስቴር ለማህበራዊ ሳይንስ ተማሪዎች የተሰጠው የመጀመሪያ ዙር ፈተና በተወሰኑ አካባቢዎች ካጋጠሙ ጥቂት ችግሮች በቀር ሰላማዊ ሆኖ ተጠናቋል ብሏል። በመቅደል አምባ፣ በደብረ ማርቆስ፣ በደብረ ታቦርና በባህር ዳር ዩኒቨርሲቲዎች ተፈጠሩ ያላቸውን ችግሮች ዘርዝሯል። በተወሰኑ ዩኒቨርሲቲዎች ተማሪዎች አንፈተንም በሚል በመውጣታቸው 12787 ተማሪዎች አልተፈተኑም ነው ያለው። በመንግስት መገናኛ ብዙሀን

የጠቀሰው የትምህርት ሚኒስቴር የተለያዩ ምክንያቶችን ጠቅሰው በገዛ ፈቃዳቸው አንፈተንም ያሉ ተማሪዎች ድጋሜ የመፈተን እድል እንደማይሰጣቸው አስታውቋል። ዛሬ ከፈተናው መጠናቀቅ ቀደም ብሎ የአሜሪካ ድምጽ ያነጋገራቸው የትምህርት ሚኒስቴር ቃል አቀባይ አመለ ወርቅ ቅዝቄል ችግሩ የቆየ መሆኑን አብራርተዋል። በተለይ የሀገር አቀፍ የማጠቃለያ ፈተና በተለያዩ ፍላጎት ባላቸው አካላት አቢይ ሲደረግ ቆይቷል

ከዛ ባሻገር በጥረታችን ለፍተን አጥንተን እውቀት ኖሮን እናልፋለን የሚሉት ብዙ ተማሪዎች የመኖራቸውን ያህል አስራ ሁለተኛ ክፍል ሲደርስ የሆነ አገር ፓርቲ የሆነ አካል ሰርቶልኝ አልፋለሁ የሚልም ያልተገባ አመለካከት የያዘም ተማሪ እንድናፈራ የራሱን አስተዋጽኦ አበርክቷልና በጣም ጥሩ ዲስፕሊን ያላቸው ተማሪዎች አሉ። መቶ ሰላሳ የፈተና ጣቢያዎች አሉን። በመቶ ሰላሳ የፈተና ጣቢያዎች ውስጥ

ስንፈትን ነው እንግዲህ የተወሰኑ እነዚህ ሁለትና ሶስት ቦታዎች እንዲህ አይነት ነገር እያጋጠመን ያለው። ትምህርት ሚኒስቴር ኮሪጁ ፈተና ሰርታችሁ ስጡ የሚል ፈቃድ ሊሰጥ አይችልም። ለተፈታኞች የተቀመጠ መብትና ግዴታ አለ። ይሄ የመብቱ አካል አይደለም። ተማሪዎች በትክክለኛው መንገድ ተፈትነው በትክክለኛው መንገድ ዲስፕሊን ኖራቸው እንዲያልፉ ነው የምንፈልገው። በዛ ውስጥ እያለፉ ያሉ በጣም እንዳልኩት ከአምስት መቶ ስልሳ

እሺ ተማሪ በላይ ነው የተፈተነ ያለው። አሉ ጥቂቶች ደግሞ ብዙ ጊዜ ስራዎች ሲሰሩ እንዲህ አይነት አጋጣሚዎች ይኖራሉ እና እነዚህ ካጋጠሙት ጥቂት ችግሮች ውስጥ ሊካተቱ የሚችሉ ናቸው።

አሁን ያጋጠመው ችግር ለፈተና ስርቆት በተዘጋጁ ተማሪዎች የተፈጠረ መሆኑን ገልጸዋል። ቃል አቃባዩ የአማራ ክልል መንግስት ትውልድ አጥፊ ሲል የገለጸውን የምዘና ስርዓት ለማረም ሁሉም ሊረባረብ ይገባል በማለት አሳስቧል። የክልሉ መንግስት ይህንን ያለው በዩኒቨርሲቲዎች ከተመደቡ የአስራ ሁለተኛ ክፍል መልቀቂያ ፈተና ተፈታኞች አንዳንዶቹ አሳዩት ያለውን የስነ ምግባር ጉድለት ተከትሎ ባወጣው መግለጫ ነው። በባህር ዳር ዩኒቨርሲቲ ቴክኖሎጂ ካምፓስ አካባቢ ያነጋገር ናቸው ወላጆችና ተማሪዎች ፈተናውን

የ የወጡ የተወሰኑ ተፈታኞች በአውቶቡስ ወደየመጡበት አካባቢ እንዲመለሱ ሲደረጉ ተመልክተናል ብለዋል። እኔ ሁለቱም ልጆች ከዚሁ ተፈታኝ ናቸው። እነሱን ረብሻ ያለ ሲባል ነው የመጣው። ረብሻ የለም፣ የታወቀ ነገር የለም። ነገር ግን አንዳንድ አልፎ አልፎ ያሉ ተማሪዎች አንፈተንም የሚሉትን የሀገራቸው መኪና ወየት ሀገር ናቸው እያሉ አንፈተንም የምትሉት አላስፈላጊ የሚፈተኑ ተማሪዎችን ልቦና እንዳሰርቁ በማለት

እንወጣለን ያሉትን መኪና እያቀረበ መንግስት ወደሚፈልጉበት ቦታ እየሰደዳቸው ነው። አዎ አይተናል። ባይሱዚ እንዲሁም ከተማው ያወጡ በኋላ ልጆች ከተማውን እየጨፈሩ በቃ ያለ አስፈላጊ ነገር እያደረጉ ነው ያለ ያለስፈላጊ መልእክት እያስተላለፉ ነው። ይሄዱ ይወጡ ከዚህ በሰላም ነው። መንግስት አልፈተንም ካላችሁ ተፈታኞችን አትረብሹብኝ አለ። የት ናችሁ እያለ አይሱዚ ዘጌ ዙሪያ መሸንቲ ወደ ማን ነው መራይ ምናምን ናቸው ግን

እምቢ ካሉ ተፈታኞች መረበሽ ስለሌለባቸው፣ የኔ ልጆች አሁን እዚ ውስጥ ናቸው ያሉ እኔ ልጆች እየጠበኩ ነው ያለው። አዎ ልጆች እየተፈተኑ ነው። ባህር ዳር የባህር ዳር ትምህርት ቤቶች ብዙዎች አልረበሹም። ዙሪያ የመጡ ልጆች ናቸው እየረበሹ ያሉ። በዚሁ ካምፓስ ውስጥ የነበረችው ተማሪ ማርታ ኃይሉ የነበረውን ድባብ

ወደ አሜሪካ ድምጽ አብራርታለች። ቅዳሜ ከሰዓት ከገባን አንስቶ ፈተናዋ ተለቀቀ ወጣ የሚሉ መረጃዎች በትምህርት ቤት መሰራጨት ጀመሩ። እሁድም ቀጠለ። ከዛ ሰኞ ሌላ ዩኒቨርሲቲ ላይ ተሰርተዋል ፈተናው ወጥተዋል፣ ስለዚህ እዚህ ነው ፈታኞችም እየጨቆኑን ያሉት በሚል የተነሳ አብዛኛው ተማሪ ለምን እኛ ላይ በደል ይደርስብናል በሚል አንፈተንም የሚለው ሀሳብ የመነጨ ከዚያ የተነሳ ነው። ምክንያቱም እኛ በግቢ ውስጥ የተለያዩ መረጃዎችን የምንሰማ ሌላ ክልል ላይ ተሰርተዋል

ፈተና ወጥቷል ተለቋል ደብረ ብርሃን ዩኒቨርሲቲ ተማሪ ሙቷል ደብረ ታቦር ወጥቷል እዚህ ፔዳ ወጥቷል እያንዳንዱ ከላይ ከላይ ነው መረጃ የሚመጣ የነበረ እና ዛሬ ጠዋት ሰልፍ ተሰልፈው አንፈተንም ሁለቱን ሳብጀክት አስወጡን ሲሉም የነበረ ከዚህ የተነሳ ነው ይሄን ይህን ሁሉ ሲሳ

የአማራ ብሔራዊ ንቅናቄ አብን በወጣው መግለጫ ኩረጃና የፈተና ስርቆት የታታሪ ተማሪዎችን የድካም ዋጋ የሚያሳጣ እኩይ ተግባር ነው ሲል ኮንኖታል። በአንዳንድ ዩኒቨርሲቲዎች ተመሳሳይ መስተጓጉሎች ማጋጠማቸውን የየአካባቢው ባለስልጣናት ተናግረዋል። በደብረ ማርቆስ ዩኒቨርሲቲ የተፈጠረውን የከተማዋ ከንቲባ የተባረ ካወቀ እንዲህ አብራርተዋል። በፈተና ሂደቱ ውስጥ የተወሰኑ ተማሪዎች ፈተናውን

አሳይተው እና በገንዛ ፍቃዳቸው ከፈተና ውጭ የመሆን ጥያቄ በማቅረባቸው ምክንያት መንግስት ለደህንነታቸው ስጋት በማይሆን መልኩ የተሽከርካሪ አቅርቦትን አቅርቦ ወደ አካባቢያቸው በሰላም እንዲመለሱ የማድረግ ስራ ተሰርተዋል ማለት ነው። ምክንያታቸው ግን ምን ነበር? ከአንደበታቸውም ስንሰማው እና አጠቃላይ ሁኔታቸውንም ስናየው በቅድመ ዝግጅት መጓደል ምክንያትና ተገቢውን የፈተና ዝግጅት ማድረግ ባለመቻላቸው

ምግባብ የሚፈጥረውን ጭንቀት መቋቋም ባለመቻላቸው ይሆናል ብለን ገምታለው። በተመሳሳይ በደብረ ታቦር ዩኒቨርሲቲ በጥቂት ተፈታኞች ትላንት ከጠዋት ፈተናው የተስተጓጉሎ እንደነበር ዩኒቨርስቲው በወጣው መግለጫ አስታውቋል። በጅጅጋ ዩኒቨርሲቲ መስተጓጎል ተፈጥሮ እንደነበር የዩኒቨርሲቲው ፕሬዚዳንት ዶክተር በሺር አብድላሂ ለአሜሪካ ድምፅ አስታውቀዋል። የችግሩ መነሻ አንድ ተፈታኝ

አልፈተሽም ማለቱ እንደሆነ ጠቅሰው ቆይቶ ከፈተና በኋላ በዚህ ግለሰብ ላይ ጥቃት እንደተፈጸመ ተደርጎ በመወራቱ ረብሻ ተነስቷል ብለዋል። የክልሉ የጸጥታ ኃይል ሁኔታውን ለማረጋጋት አስለቃሽ ጭስ ተኩሷል። ይህም ለሌላ አለመረጋጋት መንስኤ ሆኖ በርካቶች ቀላል የአካል ጉዳት ደርሶባቸዋል ሲልም አብራርተዋል።

አንድ ተማሪ ፍትሻሚ ያደረጉትን የፌደራል ፖሊስ ሳይፈተሽ ለመግባት ሞክሮ በዛ ሰው ምክንያት ትንሽ ግርግር ፈጥረው ነበረ። በአስር ደቂቃ ውስጥ መፍትሄ አግኝተን ሁሉም ወደ ክላሳቸው አስከቢ ከአንድ አካባቢ በተለይ ሳፈን አካባቢ ከመጡ ተማሪዎች ብቻ ነበረ። ሌሎቹን አያካትትም። አሁን ከሰአቱን እንደጨረሱ ማት ስለነበረ ትንሽም ከበዳቸው መሰለኝና ትንሽ ረብሳ አስመስቶ ነበረ። ነገር ግን የአድማ በተና አስር የክልሉ ፖሊስ አባላት ውስጥ ስለነበሩ

ያንን ተኮሰባቸው። በዛ ምክንያት ወራድቀው የተወሰነ ተማሪዎች ትናንሽ ቁሳ ቆስለዋል። ምንም ችግር የለም። ወዲያውኑ ሬፈራል ሆስፒታል ወስደን አኪመን ቀጥ ወደ ግቢ ተመልሰው ፈተናቸውን ቀጥሏል። ቀላል የአካል ጉዳት የደረሰባቸው ሕክምና ወስደው ፈተናቸውን የቀጠሉ ሲሆን ረብሻ በማነሳሳት ስልክ ደብቆ በማስገባትና በአጥር ዘሎ ለመውጣት በመሞከር የተያዙ ሰባት ወንድና አንድ ሴት ተማሪዎች ከፈተና ታግደዋል ብለዋል የዩኒቨርሲቲው ፕሬዚዳንት።

የመንግስት ኮሚኒኬሽን አገልግሎት ማምሻውን ባወጣው መግለጫ የዘንድሮው የአስራ ሁለተኛ ክፍል መልቀቂያ ፈተና እየመጣ ያለው ለውጥ አንዱ ማሳያ ነው ብሏል። በሀገራችን ታሪክ ሚሊየን ተማሪዎችን በተወሰኑ ማዕከላት ሰብስቦ የመፈተን ልምድ የአሁኑ የመጀመሪያ ነው በማለትም አክሏል። ለአሜሪካ ድምፅ አስቴር ምስጋናው ነው፣ ባህር ዳር።

በተከታይ ወደ ደቡብ ክልል ይሆናል የምናልፈው። የኢትዮጵያ ብሔራዊ ምርጫ ቦርድ በደቡብ ክልል በሚገኙ ስድስት ዞኖችና አምስት ልዩ ወረዳዎች ጥር 29 2015 ዓ.ም ሕዝበ ውሳኔ እንደሚያካሄድ አስታውቋል። ቁጥሩ 3 ሚሊዮን በላይ የሚገመት መራጭ ድምፁን ለመስጠት ይመዘገባል የሚል ግምት እንዳለው ያስታወቀው የምርጫ ቦርድ ለሕዝበ ውሳኔው ማስፈጸሚያ የሚውል ከግማሽ ሚሊዮን ብር በላይ እንደሚጠይቅም አመልክቷል። ቦርዱ የሕዝበ ውሳኔ እቅዱን

ለባለ ድርሻ አካላት ባስተዋወቀበት በዚህ መድረክ የተሳተፉ የተቃዋሚ ፓርቲ አባላት በምርጫ ማስፈጸሚያዎች ገለልተኝነት፣ በጸጥታ ሁኔታና በህዝበ ውሳኔው ዲሞክራሲያዊነት ዙሪያ የተለያዩ ጥያቄዎችን አንስተዋል። ገብረ ሚካኤል ገብረ መድህን በሳምንታዊ ዲሞክራሲ በተግባር ፕሮግራማችን እንደዚህ አቀናብሩታል። የፌዴሬሽን ምክር ቤት በደቡብ ኢትዮጵያ አንድ ላይ ሆነን ክልል እንመስርት ባሉ ዞኖችና ልዩ ወረዳዎች ህዝበ ውሳኔ እንዲደራጅ በወሰነው መሰረት።

የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ጥር ወር በስድስት ዞኖችና በአምስት ልዩ ወረዳዎች ሕዝበ ውሳኔ እንደሚያካሄድ ገልጿል። ቦርዱ በትናንትናው ዕለት የሕዝበ ውሳኔ እቅዱን ባስተዋወቀበት መድረክ ላይ ይፋ እንዳደረገው ሕዝበ ውሳኔው በጋሞ፣ በጌዲዮ፣ በጎፋ፣ በኮንሶ፣ በደቡብ ኦሞና በወላይታ ዞኖች እንዲሁም በአማሮ፣ ባስኬቶ፣ ደራሼ፣ አሌና ቡርጂ ልዩ ወረዳዎች ይካሄዳል።

ከ3 ሚሊዮን በላይ መራጮች ይመዘገባሉ የሚል ግምት በተሰጠው የምርጫ ሂደት ከ3700 በላይ የድምፅ መስጫ ጣቢያዎችና ከ18800 በላይ የምርጫ አስፈጻሚዎች እንደሚኖሩም የቦርዱ ዕቅድ ያመለክታል። የመድረኩ ተሳታፊ ከሆኑ የተቃዋሚ ፖለቲካ ፓርቲዎች የተለያዩ ጥያቄዎች በተነሱበት መድረክ በኢዜማ ፓርቲ ተወካይ አቶ አበባ አካሉ የተሰነዘረው አንድ ጥያቄ የምርጫ አስፈጻሚዎች ገለልተኝነትን ጉዳይ ይመለከታል።

የምርጫ አስፈፃሚዎች ገለልተኛነትን በተመለከተ ባለፈው ስድስተኛው አገራዊ ምርጫ ይተነ ምርጫ አስፈፃሚዎች የገዥው ፓርቲ አባላት እና ካድሮች ነበሩ። በጣም ብዙ ረከባ ሲደርጉ ድምፅ ሲረበር ሲያደርጉ እናንተን ሲፈተው እንደነበር በቡ ታቃላችሁ ና እነዚህ ሰዎች የገዢ ፓርቲ ረጅም እጅ ነው ያለው። እንዴት ነው እሱ ገለልተኛ ናቸው ብለን በምን ነስ ናቸው?

የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ብርቱካን ሚደቅሳ ለዚህ ጥያቄ የሰጡት ምላሽ የምርጫ አስፈጻሚዎችን ገለልተኝነት ለማረጋገጥ እንጥራለን የሚል ነበር። ብዙ ነገሮች እየሞከርን ቆይተናል። ያለቂጣዎች ና ተቋሚ ፓርቲ ሽከከል ግን የምናሻሽልባቸው የሁላቸውን የገዥ ፓርቲ ጨምሮ አመኔታ ያላቸውን አስፈጻሚዎች የምናገኝበትን መንገድ መወር ለመፍጠር እየሞከርን ነው

እዛ ውስጥ ግን ገለገለት የሚል ጥያቄ ካለ ለሕዝብ ለፓርቲ፣ ለእንደዚህ አሳውቀን እንደዚ አይነት ጥያቄ ያለባቸውን አስፈፃሚዎች እናወጣለን። ዞኑ በመልክዓ ምድር ከማይገናኘውና ኩታገጠም ካልሆነው ደቡብ ኢትዮጵያ ጋር እንዲካለል መደረጉ ህገ መንግስታዊ አይደለም የሚል የተቃውሞ አስተያየት የሰነዘሩት ደግሞ የገዲኦ ሕዝብ ዲሞክራሲያዊ ፓርቲ ተወካይ አቶ አለሳ ናቸው። የገዲኦ ዞን የስዳማ

ብሔራዊ ክልላዊ መንግስት ከመመስረቱበት ፊት የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ኩታ ገጠም መዋቅራዊ አካል ነበር። የስዳማ ክልላዊ መንግስት ሲቋቋም የገደኦ ዞን ኩታ ገጠምነት ከደቡብ ክልል ጋር ተቋቁሟል። ህገ መንግስቱ አንድ ክልል ውስጥ አካል የመሆኑ አባላት ኩታ ገጠም

አዋሳኝ እንዲሆን ያስቀምጣል። ኩታ ገጠምነትን ህገ መንግስቱ በዛ ደረጃ የሚያስቀምጠው ነው ሳለ ምርጫ ቦርድ ይህንን ህዝብ ውሳኔ ለማደራጀት የገኦ ዞኒ ሁኔታ እንዴት? አይ የቦርዱ ዋና ሰብሳቢ ብርቱካን የሚደቅሳ ይመልሳሉ ቶ አሳ የቪዲዮ ጉዳይ ህገ መንግስታዊ አይደለም

የሚለው ተቀማጠ ውሸት እንዳለው ምናልባት ከኛም አለፍ ያለ ሊሆኑ ይችላል። ህገ መንግስታዊነት ም ወደ ኛም የሚመጣ አይደለም ግን አንስታውስም የክብድ ቦርደር አብረው ኩታገጠም መሆን አለባቸው። አንድ ይሄ የህግ ኦፒኒኒ ነው። የጫ ጉዳ ግን ደሱ አይነት ዲፓርትመንት ህገ መንግስቱ ላይ ስለመኖሩ እጠራጠራለሁ።

አድማጮች የዚህን ዘገባ ሙሉን በድረ ገጾቻችንና በማህበራዊ ሚዲያዎቻችን ላይ ታገኙታላችሁ። ለዛሬ በዚሁ ፕሮግራማችንን እናጠናቀቃለን። ከዋና አዘጋጅ አሉላ ከበደ፣ አቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራም እንገናኛለን። ሰላም፣ ደህና ደሩ